ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 22 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና እኔም ሰለሞን ክፍሌ ነኝ። ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ ያደረጉት የመጀመሪያ ጉብኝታቸው ዓላማ የትብብር ዘርፎችን አጠናክሮ ለመቀጠል ያለውን ቁርጠኝነት ማሳየት ነው ሲል የውጭ ጉዳይ ሚኒስቴር አስታውቀዋል። የዚህ ጉብኝቱ ዋና ዓላማ እስካሁን የተካሄዱ የትብብር ዘርፎችን አጠናክሮ ለመቀጠል ያለውን የኢትዮጵያ ቁርጠኝነት ማሳየት ከዛ መሳ ለመሳ ደግሞ ኢትዮጵያ ለጅቡቲ ግንኙነት የምትሰጠውን ትኩረት ማሳየት ነው። ከጅቡቲ ጋር ያለን ግንኙነት በጣም ወሳኝ ግንኙነት ነው። የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ናቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የናይጄሪያ ፕሬዚደንት መሐማዱ ቡሃሪ የዩናይትድ ስቴትሱን አቻቸውን ዶናልድ ትራምፕን ለማግኘት የመጀመሪያው የጥቁር አፍሪካ ሀገር መሪ ሆነዋል። ሁለቱ መሪዎች በዛሬው የዋይት ሀውስ ቤተ መንግሥት ስብሰባቸው ወቅት የሽብር ፈጠራን ሥጋትና በህዝቧ ብዛት በ200 ሚሊዮን ሰዋ ከአፍሪካ ቀዳሚ በሆነችው ናይጄሪያ ምጣኔ ሀብት ጉዳይ ላይ ይወያያሉ። የናይጄሪያ ጦር ቦኮ ሐራምና እስላማዊ መንግስት በሚባሉት የሽብርና የህውከት ቡድኖች ላይ የሚያካሄደውን ዘመቻ በከፍተኛ ቴክኖሎጂ በተደራጁ ጄቶችና በመሳሪያ ለመደገፍ እንዲሁም በአደንዛዥ እጽዋትና ቅመማ ቅመም፣ በጦር መሳሪያና በህገ ወጥ የሰዎች ሽግግርና ዝውውር ላይ የሚደረገውን ቅኝት ለማጠናከር የትራምፕ አስተዳደር ባለፈው ዓመት የ600 ሚሊዮን ዶላር እርዳታ አጽድቆ ነበር። በሁለቱ ሀገሮች መካከል የነበረው ተመሳሳይ የመደጋገፍ ንግግር የቀደመው የኦባማ አስተዳደር ይገልጻቸው በነበሩ ከሰብአዊ መብቶች ረገጣዎች ጋር የተያያዙ ስጋቶች ምክንያት ተደናቅፎና ቆሞ እንደነበር ተገልጿል። ፕሬዚደንት ቡሃሪ ከፊታቸው ለተደቀነው ምርጫ እንደገና ለመቅረብና ለማሸነፍ ባለፈው የምረጡ እንቅስቀሳቸው ወቅት ቦኮ ሐራምን እንደሚያጠፉ የገቡትን ቃል ለመጠበቅ የዩናይትድ ስቴትስ ድጋፍ እንደሚያስፈልጋቸው እየተነገረ ነው። ደቡብ ሱዳን ውስጥ ባለፈው ሳምንት በአንድ ታጣቂ ቡድን ተጠልፈው የነበሩ አስር የእርዳታ ሰራተኞች መለቀቃቸውን ዓለም አቀፍ የቀይ መስቀል ኮሚቴ አስታወቀ። አስሩንም ደቡብ ሱዳናውያን ሰራተኞች የይ በምትባለው ከተማ አቅራቢያ ከሚገኝ ጣቢያ ወደ ዋና ከተማይቱ ጁባ መውሰዱንም ኮሚቴው አመልክቷል። የቀይ መስቀል ኮሚቴው በሁሉም ወገኖች እውቅና የማመላለሻ አገልግሎት ከመስጠቱ በስተቀር በድርድሮች ውስጥ አለመሳተፉንም ገልጿል። አስሩ የእርዳታ ሰራተኞች እርዳታ የሚያስፈልገውን ሰብአዊ ሁኔታ ለመገምገም ባለፈው ረቡዕ ከየይ ከተማ ወደ ቶሪ አውራጃ እየተጓዙ ሳሉ እንደተጠለፉ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቀዋል ሰራተኞቹ የኦቻ የመንግስታቱ ድርጅት የሕፃናት ፈንድ ዩኒሴፍ አክሮስ በሚል ምህጻር የሚጠራው ክርስቲያን በጎ አድራጎት ለሱዳን አክሽን አፍሪካ ሄልፕ ፕላን ኢንተርናሽናል እና የደቡብ ሱዳን የልማት ድርጅት የሚባሉ ተቋማት ባልደረቦች ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከኢራን ጋር የተደረገው የኑክሌር ስምምነት ካልተስተካከለ በስተቀር አሜሪካ ከስምምነቱ ትወጣለች ሲሉ በመካከለኛው ምስራቅና በአውሮፓ ላሉ አጋር አገሮች ተናግረዋል። ኢራን በመካከለኛው ምስራቅ የበላይነት ቦታ ለመያዝ የምታደርገው ጥረትና የኑክሌየር ፕሮግራሟ ዩናይትድ ስቴትስን ያሳስባል ሲሉ ለአጋር አገሮቹ ተናግረዋል። የዩናይትድ ስቴትሱ ፕሬዚደንት ሀገራቸውና አምስት ሌሎች ሀገሮች ከሶስት ዓመታት በፊት ከኢራን ጋር ከፈረሙት ውል የመውጣት እቅድ እንዳላቸው ፖምፒዮ አረጋግጠዋል። የተሟላውን የጋራ የተግባር እቅድ አስመልክቶ ፕሬዚደንት ትራምፕ በግልጽ ተናግረዋል። ይህ ጉድለት ያለበት ይህ ጉድለት ያለበት ስምምነት ነው። አስተዳደራቸው ሊያስተካክለው እንዲሞክር መመሪያ ሰጥተዋል። ልናስተካክለው ካልቻልን ግን ከስምምነቱ ይወጣሉ። ፖምፒዮ የመጀመሪያው የውጭ ሀገራት ኦፊሴላዊ ጉብኝት የጀመሩት ባለፈው ሐሙስ፣ ቃለ መሐላ ከፈጸሙ ጥቂት ሰዓታት በኋላ ነው። ብራሰልስ ውስጥ በኔቶ ማለት በሰሜን አትላንቲክ ቃል ኪዳን ሀገሮች ስብሰባ ላይ ከተገኙ በኋላ በሳውዲ አረቢያ፣ በእስራኤልና በዮርዳኖስ በከፍተኛ ደረጃ ለመነጋገር ወደዚያው አምርተዋል። የእስራኤልና የፍልስጤማውያን የሰላም ንግግር እንዲቀጥል የሚቻለውን ሁሉ ማድረግ ዩናይትድ ስቴትስ ቅድሚያ የምትሰጠው ጉዳይ መሆኑን የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አስታውቀዋል። ፍልስጤማውያን ወደ ፖለቲካው ንግግር እንዲመለሱም ጠይቀዋል። ፖምፔዮ ከዮርዳኖስ አቻቸው አይማን ሳፋዲ ጋር ዋና ከተማይቱ አማን ላይ ሲናገሩ ለእስራኤልና ለፍልስጤም ሕዝቦች ጥሩ ውጤት ያስገኛል በሚል ተስፋ ለሰላም መስራቱን እንቀጥላለን ብለዋል። የአሜሪካው የውጭ ጉዳይ ሚኒስትር አያይዘውም ትክክለኛ መፍትሔ በሚሉት ላይ የመወሰኑ ጉዳይ የሁለቱ ወገኖች ነው ብለዋል። ዩናይትድ ስቴትስ ለሁለት አገሮች መፍትሔ ሐሳብም ክፍት ነች ብለዋል። የሊባኖሱ የውጭ ጉዳይ ሚኒስትር ሰፋዲ በበኩላቸው በክልሉ ዘላቂ ሰላም ሊኖር የሚችለው ለተራዘመው ግጭት መፍትሔ ሲገኝ እንደሆነ ገልጸዋል። ዮርዳኖስ የሁለት ሀገሮች ወይም የሁለት መንግስታት መፍትሄ ብቻ ነው ሊያዋጣ የሚችለው የሚል እምነት እንዳላት ሰፋዲ ጠቁመዋል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ ለፕሬዚደንት ቭላዲሚር ፑቲን ቅርበት ባላቸው ሁለት ደርዘን የክሬምሊን ሰላዮችና ኩባንያዎች ላይ አልሞ በቅርቡ የጣለቻቸው ማዕቀቦች ከተገመተው በላይ ጉዳት ማድረሳቸው ተገለጸ። ማዕቀቦቹ በአሁኑ ደረጃ ግን ሕዝቡን በክሬምሊን ላይ እንዲያመጽ ወይም የመሪዎቹን ተደማጭነት ማሳጣት አልቻለም ይላሉ ተንታኞች። ከሶስት ሳምንታት በፊት በሃያ አራት የናጠጡ የሩሲያ ከበርቴዎችና ኩባንያዎች ላይ የተጣለውን ማዕቀብ ተከትሎ ወዲያውኑ የወጣ ዘገባ የሩብል ዋጋ በያዝነው ሳምንት ካለፉት አራት ዓመታት አነስተኛ ሆኗል። ይህም በሩሲያ የምጣኔ ሀብት ላይ ከባድ ጉዳት ማድረሱን ያሳያል። ሮይተርስ የዜና ወኪል ባለፈው ቅዳሜ ያሰባሰበው የበርካታ ተንታኞችና የምጣኔ ሀብት ባለሙያዎች አስተያየት ዩናይትድ ስቴትስ በአሁኑ ዙር በሞስኩ ላይ የጣለቻቸው ማዕቀቦች የነዳጅ ዘይት ዋጋ ባደገበት በአሁኑ ሰዓት እንኳ የሩሲያ ማዕከላዊ ባንክ ባቀደው መሰረት የኢኮኖሚውን እድገት ማፋጠን አያስችለውም ይላሉ። ማያንማር ውስጥ ተፈጽመዋል የተባሉ የሰብአዊ መብቶች ጥሰቶችን የሚመረምሩ የተባበሩት መንግስታት ድርጅት ልዑካን ቡድን አባላት ባንግላዴሽን ከጎበኙ በኋላ ከመሪዋ አንሳንሱቺ ጋር ተገናኝተው ተነጋግረዋል። በባንግላዴሽ ከማያንማር ራኪኔ ክፍለ ሀገር ከሁከቱ የሸሹ ሰባት መቶ ሺህ ስደተኞች መኖራቸው ይታወቃል። ዐሥራ አምስት አባላት ያሉት የዓለሙ ድርጅት የጸጥታ ጥበቃ ምክር ቤት አባላት ልኡካን ቡድን ዛሬም ከአንሳንሱቺ እና ና ከወታደራዊው አዛዥ ጀኔራል ሚን አንክላን ጋር የተገናኙት ናይፒያፒያታው ከተማ ውስጥ ነው። የልኡካን ቡድኑ በነገው ዕለት የታወከችውን ሪሃኔ ክፍለ ሀገር ሲጎበኝ ባለፈው ዓመት ነሐሴ ወታደሩ በጀመረው የተቃውሞ ጭፍለቃ በዜጎች ላይ የደረሰውን ችግርና አብዛኞቹ የሮሂንጋ ስደተኞችን ወደ ሀገራቸው ለመመለስ የተያያዘውን ዝግጅት ይመለከታል ተብሏል። አብዛኞቹ የሮሂንጋ ቤተሰቦች ለብዙ ትውልድ በማያንማር ቢኖሩም እስካሁን የዜግነት መብት እንደተከላከላቸው ናቸው። በመጨረሻም ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የታቀደው ግንኙነት ሁለቱን ኮሪያዎች በሚከፍለውና ከወታደራዊ እንቅስቃሴ ነጻ በሆነው ድንበር ላይ ቢሆን እንደሚመርጡ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በዛሬው ዕለት ሐሳብ አቅርበዋል። ሚስተር ትራምፕ በትዊተር መልእክታቸው ግንኙነቱ በሌላ ሦስተኛ ሀገር ከሚሆን ይልቅ ሰሜንና ደቡብ ኮሪያ ድንበር ላይ ቢሆን ይበልጥ ወካይ፣ ጠቃሚና ዘላቂነት ይኖረዋል ብለዋል። ፕሬዚዳንት ትራምፕ በሳምንቱ ማብቂያ ላይ ከደቡብ ኮሪያዎቻቸው ሙን እና ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር ከተገናኙ በኋላ በዩናይትድ ስቴትስና ሰሜን ኮሪያ መሪዎች መካከል በግንቦት አሊያም በሰኔ መጀመሪያ ላይ ሊደረግ ለታቀደው ግንኙነት አዎንታዊ አስተያየት ሰጥተዋል። በኮሪያው ባህረ ገብ አካባቢ ለብዙ በርካታ ዓመታት የቆየው ችግር ከመቼውም በበለጠ መፍትሄ ወደ ማግኘቱ መቃረቡን ቁልፍ የዩናይትድ ስቴትስ መሪዎች ተናግረዋል። ኪም ጆንግ ኡን ባለፈው ዓርብ ደቡብ ኮሪያን በመጎብኘት የመጀመሪያው የሰሜን ኮሪያ መሪ ሆነዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሚያዚያ 22 2010 ዓ ም ምሽት ፕሮግራም ነው። ወባን ለማሸነፍ ዝግጁ የዘንድሮ ጸረ ወባ ዘመቻ መሪ ቃል ነው። በአብዛኛው ሀገራት ላይ የወባ መጠን መጨመሩ ነው። በዓለም ደረጃ ወደ አምስት ሚሊዮን ተጨማሪ ታማሚ ቁጥሮች ከባለፉ አንድ አመት ወደኋላ ካለው ጋር ሲነጻጸር ያሳያል። ሀገራችን ኢትዮጵያም የወባ በሽታ ስርጭት ካለባቸው ዘጠና አንድ ሀገራት መካከል ነች። ነገር ግን የወባ በሽታ ከቀነሰባቸው አምስት ሀገራት ጋር አብራ ተሰልፋለች በባለፈው አመት ሪፖርት ወይዘሮ ህይወት ሰሎሞን በጤና ጥበቃ ሚኒስቴር የወባ መቆጣጠርና ማጥፋት ሀገር አቀፍ መርሃ ግብር አስተባባሪ ናቸው። በጤና ክፍለ ጊዜ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ ያደረጉት የመጀመሪያ የውጭ ጉብኝታቸው ዓላማ የትብብር ዘርፎችን አጠናክሮ ለመቀጠል ያለውን ቁርጠኝነት ማሳየት ነው ሲል የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያ ጅቡቲ ውስጥ በሚካሄድ የወደብ ልማት ላይ እንድትሳተፍ ጅቡቲም በኢትዮጵያ የተመረጡት ተቋማት ውስጥ ድርሻ እንዲኖራት መግባባት ላይ መደረሱን መስሪያ ቤቱ አመልክቷል። የጠቅላይ ሚኒስትሩን ግንኙነት አስመልክቶ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ያነጋገረው እስክንድር ፍሬው ተከታዩን ዘግቧል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ የውጭ ጉብኝታቸውን ያደረጉት በሳምንቱ የመጨረሻ ቀናት ነው። ጅቡቲ ደግሞ የመጀመሪያዋ የጉብኝት ሀገር ሆናለች። የውጭ ጉዳይ ሚኒስቴር እንዳለው ታዲያ ጅቡቲ ለጠቅላይ ሚኒስትሩ ጉብኝት የመጀመሪያ አገር መሆኗ ያልተጠበቀ አይደለም። ከጅቡቲ ጋር ያለው ግንኙነት ልዩ ነው ብለዋል። የሚኒስቴሩ ቃል አቀባይ አቶ መለስ አለም ጅቡቲና ኢትዮጵያን የሚያስተሳስሩ በርካታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች መኖራቸውንም በማስታወስ ድንበር የተሻገረ ወዳጅነትና ቀረቤታ ነው ያለን፣ ድንበር የተሻገረ ዝምድናን ያለን ከጅቡቲዎች ጋር ተመሳሳይ የሆነ መንፈሳዊ አባቶች ያሏቸው ህዝቦች አሉ። ድሬዳዋ ላይ ነው የኢሳ ኡጋዝ መቀመጫው። ድሬዳዋም ላለው መንፈሳዊ መሪያቸው መቀመጫ ማለት ድሬዳዋ ላለውም፣ ጅቡቲ ድኪል ላለውም ተመሳሳይ መንፈሳዊ አባት ነው። እስከዚህ የቀረበ ግንኙነት ነው ያለን። አንድ አይነት ቋንቋ እንናገራለን። ስንደሰት የምንዘፍነው ስናዘን ገልጸው ሙሾ ሳይቀር ተመሳሳይ ነው። ለክቡር ጠቅላይ ሚኒስትሩ በተዘጋጀ የራት ግብዣ ላይ የተለያዩ ጅቡቲ አርቲስቶች የሚያቀርቧቸው ሙዚቃዎች አንዳንዴ እነዚህ ሙዚቃዎች አዲስ አበባ፣ ናዝሬት ሰምቻቸዋለሁ እንድል የሚያደርጉኝ የነበሩት ጭፈራቸው፣ ዝላዩ፣ አለባበሱ በእኛና በነሱ መካከል ምንም ማህበራዊ ልዩነት የለም። ክቡር ጠቅላይ ሚኒስትሩ እንዲሁም ናዝሬት ያለው ያህል ስሜት ነው የሚሰማኝ። ቅርበታችንን ለመግለጽ ነው። ማህበራዊ ትስስሩ ጠንካራ የሚባል ነው። ይህን ንግግር ሲያደርጉ ነው የገለጹት ጠቅላይ ጠቅላይ ሚኒስትሩ በውይይቱ ወቅት የገለጹት ነው። በሁለቱ ሀገራት መካከል ያለው ኢኮኖሚያዊ ትስስርም ከፍተኛ መሆኑን አቶ መለስ አስታውሰዋል። ኢትዮጵያ የጅቡቲን ወደብ መጠቀሟና በሁለቱ ሀገራት መካከል የተጀመረው የባቡር ትራንስፖርት ደግሞ በማሳያነት ከጠቀሷቸው መካከል ናቸው። በዳግማዊ ምኒልክ ዘመን የተጀመረ የባቡር ትስስር ነው ያለን ዘመናዊ የማድረግ ስርዓት ሰርተዋል። ቁርስ አዲስ አበባ በልተህ ራትህን ጅቡቲ መብላት የምትችልበት ሁኔታ ተፈጥሯል። የውጭ ምርቶቻችንን ጅቡቲ የምንወስድበት ፍጥነት በጣም ተቀይሯል። አሁን የህዝብ ትራንስፖርት ተጀምሯል፣ እንደፈለክ የምትሄድበት እድልም ተፈጥሯል። በመንገድም እንደዛው ነው። በቴሌኮሙኒኬሽንም በፋይበር ኦፕቲክስ መገናኘት ተችሏል። ከአንድ ምንጭ የሚቀዳ ውሃ መጠጣት ጀምርናል። ኢትዮጵያ ወደ ጅቡቲ ውሃ ማቅረብ ትችላለች። ኤሌክትሪክ አዲስ አበባ ሲጠፋ ጅቡቲ ቢጠፋ ሊገርመህ አይገባም። ከአንድ ግድብ የሚመነጭ ኤሌክትሪክ እንጠቀማለን። ትስስሩ እስከዚህ ድረስ ነው። ኢትዮጵያ የኤሌክትሪክ ኃይል ለጅቡቲ ትሸጣለች። ትክክል። ስለዚህ የኢኮኖሚ ትስስሩ በዚህ ደረጃ ላይ ያለ ነው። አሁን የተፈጠረውን አይነት የመሰረተ ልማት ትስስር በየትኛውም የአፍሪካ አካባቢ አልተፈጠረም። በወደብ ልማት በጋራ ለመሳተፍ ጅቡቲም በኢትዮጵያ በሚገኙ የተመረጡ ተቋማት ድርሻ እንዲኖራት ከመግባባት ላይ መደረሱንም ቃል አቀባዩ አብራርተዋል። ኢትዮጵያና ጅቡቲ የሚያለሙት በጋራ የሚያስተዳድሩትም ወደብ እንዲኖራቸው ማድረግ ይገባቸዋል በሚለው ሀሳብ ላይ ሁለቱን መሪዎች በመሰረት አሰብ እድገት ተስማምተዋል። ዝርዝሩን የውጭ ጉዳይ ሚኒስትሮችና የኢኮኖሚ ልማት ትብብር ሚኒስትሮች ጠብቁበት። እሱ ብቻ አይደለም። በጋራ በመስኖ ማልማት ለምንድን ነው የማይቻለው? ለኢትዮጵያም ለጅቡቲም የምግብ ዋስትና ጉዳይ በጣም አስፈላጊ ጉዳይ ነው። የጋራ መስኖዎችን ማልማት ይቻላል። ኢትዮጵያ ውስጥ ባሉ አንዳንድ ተቋሞች ድርሻ እንዲኖራቸው ማድረግ ይቻላል። በተመሳሳይ ኢትዮጵያና ጅቡቲ የወደብ ግንኙነት የአከራይና ተከራይ ከዛ በላይ መሄድ ይቻላል። በጋራ የምናለማው በጋራ ገንዘባችን የምናፈስበት ዜጎቻችን በጋራ የሚያስተዳድሩት ወደብ ሊኖር ማድረግ ይቻላል የሚል ሀሳብ ላይ ከመግባባት ደርሷል። ይሄ ትልቅ እርምጃ ነው። ሌሎች ነጥቦች ለምሳሌ ይሄ ጉብኝት እንግዲህ አንዱ ያሳካው ቀደም ሲል የጠቀሱት ከወደብ ጋር በተያያዘ የተደረሰበት መግባባት ነው ብለዋል። ሌሎች ይሄ ጉብኝት ያሳካቸው ሌሎች ነገሮች ምንድን ናቸው? አቶ መለስ፣ ሌላኛው ከጅቡቲ ወደ ኢትዮጵያ ያለው መንገድ ቀደም ሲል የተሰራ ነው። ጉዳት የደረሰበት ነው። ቶሎ የማስተካከል ስራ የመኪናውን መንገድ ማለት ነው። አንዳንድ አሽከርካሪዎች ለእንግልት የሚጋለጡበትም ሁኔታ አለ። እሱ ተፋጥኖ እንዲሰራ በጅቡቲ በኩል ፈቃደኝነቱም ቁርጠኝነቱም አለ። ይህም ትልቅ ስኬት ተደርጎ ሊወሰድ የሚችል እንግዲህ ይሄ ክቡር ጠቅላይ ሚኒስትሩ የመጀመሪያ ጉብኝት እንደመሆኑ በሁሉም ጉዳዮች ላይ ዝርዝር ውይይት ለማድረግ ያለመም ያቀደም አይደለም። የዚህ ጉብኝቱ ዋና ዓላማ እስካሁን የተካሄዱ የትብብር ዘርፎችን አጠናክሮ ለመቀጠል ያለውን የኢትዮጵያ ቁርጠኝነት ማሳየት ከዛ መሳ ለመሳ ደግሞ ኢትዮጵያ ለጅቡቲ ግንኙነት የምትሰጠውን ትኩረት ማሳየት ነው። ከጅቡቲ ጋር ያለን ግንኙነት በጣም ወሳኝ ግንኙነት ነው። ጅቡቲ ለኢትዮጵያ ስትራቴጂካዊ እና ቁልፍ አጋር መሆኗን ማሳየት ነው። አቶ መለስ እንግዲህ ስትራቴጂካዊ አገር ናት ብለውኛል። ጅቡቲ እና ኢትዮጵያ የሚጋሯቸው በርካታ ነገሮች እንዳሉም ገልጸዋል። ነገር ግን የጅቡቲ ስትራቴጂካዊ መሆን ወይም ወሳኝ ለኢትዮጵያ ብቻ እንዳልሆነ ሲታይ ቆይተዋል። ባለፉት ዓመታት ለምሳሌ አሜሪካ፣ ፈረንሳይ፣ ብሪታንያ፣ ጃፓን በቅርቡ ደግሞ ሳውዲ አረቢያና ቻይናን የመሳሰሉ ሀገሮች በዛች ሀገር የጦር ሰፈሮች እየመሰረቱ እንደሆነ ወይም እንዲኖራቸው እያደረጉ እንደሆነ እየታየ ነው ይህ ቅድም የጠቀሷቸውን በርካታ ነገሮች ከመጋራታቸው አንጻር ኢትዮጵያና ጅቡቲ በቅርበትም ከመገኘታቸው አንጻር የኢትዮጵያ መንግስት አንዱ ዓላማ ወይም የጠቅላይ ሚኒስትሩ ጉብኝት አንዱ ዓላማ በእነዚህ ጉዳዮች ላይ ለመነጋገርም ይሆን? የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት ዋነኛም ዓላማው በሁለቱ ሀገሮች መካከል ያለው ግንኙነት ተጠናክሮ እንዲቀጥል ከመፈለግ የሚመነጭ ነው። ኢትዮጵያ ከጅቡቲ ጋር ላላት ግንኙነት የምትሰጠውንም ትኩረት እግረ መንገድ የማሳየት ጉዳይ ነው። በየመስኩ ያሉ ዝርዝር ጉዳዮችን በተመለከተ ወደፊት ሊታይ የሚችል በታየ ጊዜ ደግሞ ለመገናኛ ብዙሃን ይፋ የምናደርገው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሌሎች የጎረቤት ሀገራትም ጉብኝት እንደሚያደርጉ ቃል አቀባዩ ጠቁመዋል። እነዚህ የጉብኝት ሀገራት ይፋ የሚደረጉት ግን በቀጣይነትና በሂደት መሆኑን ያስረዱት ከአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር አመሰግናለሁ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሞያሌ አሁንም የጸጥታው ሁኔታ ባለመሻሻሉ እየተቸገሩ መሆናቸውን ነዋሪዎች ይናገራሉ። ሰሞኑን በከተማዋ ነዋሪዎች ላይ የእጅ ቦምብ ሊወረውሩ የነበሩ ሰዎች ቦምቡ ፈንድቶ በራሳቸው ላይ ጉዳት እንዳደረሰ በአካባቢው የነበሩ የአይን ምስክሮች ለአሜሪካ ድምፅ ተናግረዋል። ዛሬም በሞያሌ ከኢትዮጵያ ሶማሌ ክልል የመጡ የሚሏቸው ታጣቂዎች የከተማዋን አውራ መንገድ በድንጋይ ዘግተው እንቅስቃሴ እንደከለከሉ የከተማዋ ነዋሪዎች ይናገራሉ። የሞያሌ ፖሊስ ጣቢያ ቅዳሜ ዕለት አጥቂዎች በሰላማዊ ሰዎች ላይ ጉዳት ሊያደርሱ ሲሉ እጃቸው ላይ ቦምቡ ፈንድቶ እንዳቆሰላቸው አረጋግጠዋል። ገልሞ ዳዊት ተጨማሪ አለው። በሞያሌ የጸጥታ መደፍረስ አሁንም ቀጥለዋል ይላሉ ነዋሪዎች። ዛሬ የከተማው አውራ መንገድ፣ የመንግሥት መሥሪያ ቤቶችና ብዙ የንግድ ሱቆች ዝግ ናቸው። አንድ የሞያሌ ከተማ ነዋሪ ሁኔታውን ያስረዳሉ። መጋሊባ ሶዳ ቀቢዳ ኮንኮላተን እንጅሩዳ ዱካልን ጩፋዳ ሱቅ ልቶፓ ባ አሁንም በከተማዋ ትልቅ ፍርሃት ነው ያለው። ምንም የመኪና እንቅስቃሴ የለም። ሱቆች ዝግ ናቸው። በአውራ ጎዳና ላይ የንግድ ስራ ያላቸው ሁሉም ስራቸውን አቁመዋል። ብዙ ሰው እንዲያውም ፈርቶ በሱቁ ያለውን ዕቃ ወደ መኖሪያ ቤቱ እየወሰደ ነው። ትላንት ከክልል አምስት የመጡ ሰዎች በነዋሪዎች ላይ ጥቃት ለመፈጸም ምሽግ ሲቆፍሩ ነበር። በየመንገዱ በቃ የውጊያ ቦታ ሲያበጁ ነበሩ ሰው በጣም ፈርቷል የመንግሥት ጸጥታ ኃይሎች ግን ምንም እርምጃ እየወሰዱ አይደለም ማንንም በቁጥጥር ስር እያዋሉ አይደሉም እነሱ ይህን ሲሰሩ የእኛ ሰዎች ወደ መንገድ ሲመጡ ግን እኛን ያባሩናል ትላንት እንዲህ ነው ሲያደርጉ የነበረው ከኢትዮጵያ ሶማሌ ክልል መጡ የተባሉ ሰዎች በዚህ ባሳለፍ ነው ቅዳሜ የሞያሌ ትምህርት ቢሮንና የሲቪል ሰርቪስ ቢሮዎችን ሰብረው ገብተው መዝረፋቸውን የሞያሌ ከተማ ነዋሪ ገልጸውልናል። እውነት ነው። በኋላ በኩል ሰብረው ገብተው የኦሮሚያ ብሔራዊ ክልል ባንዲራን አቃጥለው በቢሮው የነበረውን ንብረት እንደ ኮምፒውተርና ፋይሎችን ወስደው ነው የሄዱት ዘርፈው አሁንም ባሳለፍ ነው ቅዳሜ በከተማዋ ዜሮ ቀበሌ አካባቢ በነዋሪዎች ላይ ሊወረወር የነበረ የእጅ ቦምብ ጥቃቱን ሊፈጽሙ በመጡ ሰዎች ላይ መፈንዳቱን ተናግረዋል። በሞያሌ በተደጋጋሚ እየደረሰ ስላለው የቦምብ ጥቃት የኢትዮጵያ ሶማሌ ልዩ ኃይልን እና የኢትዮጵያ መንግስት፣ አልሸባብ ለመዋጋት አደራጅተው የነበረውን ሶፊ አልጀማ የተባለ ቡድንን ይወቅሳሉ። ቃሙ ምሳኔ ናማ አፉረርቱማት ይ ቦምብ ሲወረውሩ ራሳቸው ከወገናቸው አራት ሰዎችን ገደሉ። ልምድ ያለው ሰው አይመስለኝም የወረወረው። ቦምቡ ተመልሶ ራሳቸውን የጨረሳቸው ቦምቡ የተወረወረው ደግሞ በሞያሌ ዜሮ ሁለት አካባቢ ባለው ትልቁ መስጊድ አጠገብ ነው። እነሱ በሁለት ጎራ ነው ያሉት። አንደኛው ልዩ ፖሊስ ኃይሎች ሲሆኑ፣ ሌላኛው ደግሞ ሱፊያ አልጀማ ነው የሚባሉት። እኚህ የኢትዮጵያ መንግሥት አልሸባብን ለመዋጋት ያደራጃቸው ናቸው። ልክ እንደ ወታደር በጣም ከባድ መሳሪያ የታጠቁ ናቸው። አሁን እነሱ ናቸው አልሸባብን ትተው ወደ ኦሮሚያ ክልል የዞሩት። ከየት እንዳመጡ አናውቅም እንጂ ከባድ መሳሪያ የታጠቁ ናቸው። በሞያሌ ስለ ደረሰው ጥቃትና ዝርፊያ የሞያሌ ወረዳ ፖሊስ አዛዥ ኮማንደር ነጋ ተርቢ አረጋግጠዋል። ባለፈው ቅዳሜ ከአራት ሰዓት እስከ አምስት ሰዓት መሃል አንድ ቦምብ ፈንድቶ ነበር። የፈነዳው ቦምብ በሰው ላይ ጉዳት እንዳደረሰ የደረሰ መረጃ አለ። ከዚያ በፊትም ለስራ ወደ ከተማዋ የመጡ የኦሮሚያ ክልል ኃላፊዎች መኪናቸውም በድንጋይ ሰባብረውባቸዋል። አሁንም በትምህርት ቢሮና በሲቪል ሰርቪስ ቢሮ ላይ ጥቃት አድርሰዋል። የኦሮሚያ ክልልን ባንዲራ አውርደው አቃጥለዋል። ኮምፒውተርና ብዙ ዶክመንቶችን ዘርፈው ሄደዋል። ነገሩ አሁን ከአቅም በላይ እየሆነ ነው። በአካባቢው ያሉት የፌዴራል ጸጥታ ኃይሎች እየጣሩ ቢሆኑም ነገሩ ከእጃቸው እያመለጠ ነው የሚመስለኝ። ነዋሪዎች ግን የፌዴራል የጸጥታ አስከባሪዎች ተገቢ እርምጃ ቢወስዱ ነገሩ ከቁጥጥር ውጭ አይሆንም ነበር ሲሉ ቅሬታቸውን በከተማዋ ባሉ የጸጥታ ኃይሎች ላይ ያነሳሉ። ይህንን ቅሬታቸውን ለሞያሌ ወረዳ የጸጥታና ደህንነት ጉዳይ ቢሮ ኃላፊ አቶ ንጋዱ ኳሳሁን አንስተን የነዋሪዎቹ ቅሬታ ተገቢ መሆኑን ነው የተናገሩት። ረኮን ኩ ከንዱራን ራ ከነማ ገራገሩ መቀባ ኮሚን ማታ ከን እኒ ዋጅሮ ደና ዋጅር ቡ ይሄ ችግር ከበፊቱ በጣም የተለየ ነው። አንዱ የህዝቡ ቅሬታ ሲገነባ የነበረው የወረዳው አስተዳደር አጥር ግንባታው እንዲቋረጥ ሆኗል። የፌዴራል የጸጥታ ኃይሎችን ስናማክራቸው አጥሩን የመገንባት መብት አላችሁ ይሉናል። ግን ደግሞ እንዳንቀጥል ለጊዜው ታገሱ ይሉናል። ይዞታ እያስፋፋን አይደለም። እነሱን መሬቱ የነሱ ነው፣ ሥራቸውን ይቀጥሉ ብለው ለሶማሌ ክልል ኃላፊዎች መንገድ ሲገባቸው ያንን እያረጉ አይደለም። ሌላው ደግሞ ከቅርብ ጊዜ ወዲህ ቦምብ በነዋሪዎች ላይ እየተወረወረ ነው። ያም የመከላከያ ሰራዊት በቦታው ላይ እያለ ነው የሆነው። እናም የሕዝቡ ቅሬታ ተገቢ ነው። ሰላም እንዲገኝ የኦሮሚያ ክልል ጥረት እያደረገ እንደሆነ አቶ ንጋቱ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አመሰግናለሁኝ። ገልሞ ለዘገባው ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ሩዋንዳ ውስጥ ከሀያ ዓመታት በፊት ተካሄዶ በነበረው ጅምላ የዘር ፍጅት መሳተፉን ባመነ ሰውና ከፍጅቱ በሕይወት በተረፈ ቤተሰብ አባል ልጆች መካከል ጋብቻ ተፈጽመዋል። ይህም በፍጅቱ ሳቢያ የተፈጠረውን ቂም በቀል ለማስወገድ አዲስ ምክንያት ሆኗል። ሲላስ ብሂዚ ሌሎች የሁቱ ብሔረሰብ አባላትን ተቀላቅሎ አምስት የቱትሲ ጎረቤቶቹን የገደለው የዛሬ ሀያ አራት ዓመት ነበር። ሲላስ ለ13 ዓመታት ታስሮ ከተፈታ በኋላ ግድያውን አውግዞ መጸጸቱንም ገልጾ ማኅበረሰቡን ተቀላቅሏል። አሁን ነገሮች ተረጋግተው በገዳይ ወንድ ልጅና በሟች ሴት ልጅ መካከል ጋብቻ መፈጸሙ በአካባቢው ጥሩ ስሜት ማሳደሩ ተዘግቧል። ሰሎሞን ክፍሌ ተጨማሪ ይዟል። ቡጉሉ የተባለችው መንደር ከሩዋንዳ ዋና ከተማ ከኪጋሊ ጥቂት ኪሎ ሜትሮች ርቃ ትገኛለች። ከሃያ አራት ዓመታት በፊት ነበር ሲላስ ቢሂዚ ሌሎች የሁቱ ብሔረሰብ አባላትን ተቀላቅሎ በቱትሲ ጎረቤቶቹ ላይ ግድያ የፈጸመው። ከተገደሉት መካከል የቫለንስ ሩኪዚያ ወንድም፣ የሰውየው ባለቤትና ሦስት ልጆቻቸው ይገኙበታል። ሲላስ ቢሂዚ በግድያ ወንጀል የተፈረደበትና እርቅ ከወረደ በኋላ ከእስር የተፈታ ነው ነገሩን ያስረዳል። በግድያው ከተሳተፉት ውስጥ እኔም ነበርኩበት የቫለንስ ሩኪዚያን ቤተሰብ በመግደል ወንጀል ነው የተከሰስ ነው። ያኔ ሕይወታቸውን ያጡ የቤተሰቡ አባላት የሩኪዚያ ባለቤት እህት፣ ሕፃናትና ታላቅ ወንድሙ ይገኙበታል። ሲላስ ፒሂዚ ዛሬ በሚጸጸትበት የግድያ ወንጀል ተይዞ በቁጥጥር ሥራ የዋለው እንደ አውሮፓውያኑ የዘመን አቆጣጠር በ1995 ዓ.ም ላይ ሲሆን በእስር ቤት 13 ዓመታት ቆይቷል ከዚያም ጉዳዩ የፍጅቱን ወንጀለኞች የፍርድ ሂደት እንዲያፋጥን ታስቦ ወደ ተቋቋመው ማኅበረሰብን መሠረት ወዳደረገው ፍርድ ቤት ተዛወረ። ፍርድ ቤቱ የሰለባውን ቤተሰቦች ጓደኞችና ሌሎች የያዘ ነው። በፍርድ ሂደት ወቅት ሲላስ ቢዚ ወንጀሉን የፈጸመ መሆኑን አምኖና ተጸጽቶ ይቅርታ እንዲደረግለት ጠይቋል። ፍርድ ቤቱም በአስራ ሦስት ዓመታት እስራት እንዲቀጣ በየነበት ያኔ ሲላስ በእስር የቆየባቸው ዓመታት በመሆኑ ሊለቀቅ ቻለ። ሲላስ ቢዚ ከተፈታ በኋላ ወደ ባለቤቱና ሰባት ልጆቻቸው ተመልሶ የግብርና ሥራውን ቀጠለ። ሆኖም የገደላቸውን ሰዎች ቤተሰቦች መቀላቀሉ በእጅጉ አሳሰበው። በአንዲት ትንሽ መንደር ውስጥ የሚኖሩ ሰዎች በቅርብ ስለሚተዋወቁ ቢያሳስበው አይደንቅም። ከዚያም ምን ማድረግ እንደሚሻለው ከራሱ ጋር መክሮ ወሰነ። ከእስር ከተፈታው በኋላ ወንጀሉን ለመፈጸሜ የእምነት ክህደት ቃሌን መስጠቱ ብቻ በቂ እንዳልሆነ ተረዳው። ከዚያም በፈጸምኩት ወንጀል ሳቢያ ብዙ መከራ ወዳሳለፉ ቤተሰቦች ዘንድ ሄጄ ይቅርታ እንዲያደርጉልኝ ጠየኳቸው። ይቅርታ እንዲያደርጉልኝ የጠየኩትም ነፍሴን ከድርጊቴ ነጻ ለማውጣት ነው። ሕሊናዬን ለማጽዳት ፈልጌ ሲላስ ብሂዚ ወንድሙን የገደለበት ሩኪዛ በፍርድ ሂደት ወቅት ቁልፍ ምስክር ነበር። ያኔ ሩኪዚያ ያቀርብ የነበረው ክርክርም ገዳዩ ብሂዚያ በዕድሜ ልክ ሥራት መቀጣት አለበት የሚል ነበር። አሁን መላ ቤተሰቡን ጭዳ ያደረገን ወንጀለኛ ይቅር ማለቱ እጅግ ከባድ ነው። ሩኪዛ ግን ለሲላስ ብሂዚ ምሕረት አውርዶ ወደፊት ለመቀጠል ወሰነ። ምክንያቱንም ያስረዳል። በፈጸመው ወንጀል ተጸጽቶ ያቀረበውን ይቅርታ የተቀበልነው ቤተሰቡ በሙሉ ነን። ነገር ግን እንዲህ በቀላሉ የተገኘ ውጤት አይደለም፤ የቤተሰቡን ከፍተኛ ጥንካሬ ይጠይቃል። በመጀመሪያ ላለመቀበል አንገራግሬ ነበር። ከፈለጋችሁ ጎረቤቶቼን ጠይቋቸው፣ ያረጋግጡላችኋል። ይቅር ማለት እምችል አልመሰለኝም ነበር። ሆኖም ለእግዚአብሔር ምስጋና ይግባውና መበርታት ችዬ ይቅርታውን ተቀብያለሁ። መንግሥታችንም አንድነትን እንድናጠናክር እርቅ በማውረድ በጋራ በሰላም እንድንኖር እያበረታታን ነው። ይህ ከእስር ከተለቀቀ ከሁለት ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2009 ዓ ም ላይ መሆኑ ነው። ትልቅ ክስተት ተፈጠረ። ያም ወልድ ልጁ ስታኒላስ ናዩሙርጌሪ በአባቱ የተገደለውን የሩኪዚያን ሴት ልጅ ሂያሲንቴን ለማግባት እቅድ እንዳለው መናገሩ ነው። አባትየው ቢዚ ይህን ዜና ከልጁ ከሰማ በኋላ እንዲህ ነበር ያለው፣ አሁን ናዋኒ ሄደ ያን በነገረኝ ጊዜ አንድ የጠገገን ቁስል የከፈተ መስሎ ነበር የተሰማኝ። እርግጥ እኔ ለፈጸምኩት ወንጀል ይቅርታ ጠይቅያለሁ፣ ነገር ግን እንደ ገና ሮኪዚያን ቀርቤ ልጄ ልጃቸውን ለማግባት እንደፈለገ ደፍሬ መጠየቅ የምችል አልመሰለኝም። የልጅቱ የሂያሲንቴ አባትም ቢሆን መጀመሪያ ላይ ፍቃድ ለመስጠት አልፈለገም ነበር። ሁለቱ ወጣቶች ግን ጥልቅ ፍቅር ውስጥ ነበሩ። ያሲንቴ ታስረዳለች። እጮኛዬ ለጓደኞቹ ሲናገር ይችን ልጅ ካላገባው በስተቀር ራሴን እገላለሁ ይላቸው ነበር። ይህንኑ ቃል ለእኔም ቤተሰቦች ደጋግሞ ይናገር ነበር። አባቴም ለምን ያን እንደሚያደርግ ጠይቆታል። ያኔ ነበር ከውሳኔ ደረስኩት እርሱን ከማጣ ጋብቻውን ከከለከሉኝ ቤተሰቦቼ መራቁን መረጥኩኝ። ሩኪዚያ በመጨረሻም የሴት ልጁን ጋብቻ ባርኮ ፈቀደ። እርቀ ሰላም እንዲወርድ ካለው ፍላጎትና ድጋፍ ጋር በተያያዘ ጭምር መሆኑንም አስረዳ። ብሪናንብሪ ይዋንጋ ይቤንም እርቅ ማውረድን መጥላት በራስ ላይ ሌላ ሸክም ማብዛት ነው፣ ጭንቀት ወደ መፍጠር ያመራል። እኔ ይቅር ለማለት ድፍረቱ ባይኖረው ይኖረው ዛሬ ዋጋ ቢስ ሰው እሆን ነበር። አሁን ያለሁትን አይነት ፍጡር አልሆንም። እዚህ መንደር ውስጥ ሰካራ ሞኜ እቀር ነበር። ሆኖም ያን ድፍረት አገኘው። እግዚአብሔርም በሂደቱ ወቅት ረዳኝና ለዚህ በቃሁ። እነሆም በዚህ የእርቅና ሰላም ሂደት የሁለቱም ማለት የሩኪዚያና የብሂዚ የዘር ግንኙነት በሦስት ወጣቶችና ተወዳጅ የልጅ ልጆች ደም ተገነባ። ክቡራትና ክቡራን አድማጮች አሁን ከምሽቱ ሦስት ሰዓት ከሰላሳ አንድ ደቂቃ ሆኗል። አዲስ አበባ ላይ በ19ና በ25 ሜትር ባንድ አጭር ሞገድ ነው እየተከታተላችሁን ያላችሁት። በተጨማሪም ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና የሚል ዝግጅታችንን በየዕለቱ እንድታድምጡ እንጋብዛለን። ፌስቡክና ትዊተር ላይ ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ፕሮዲውሰሩ ንጉሡ ታምሬ ነው። ቴክኒሻን ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው እኔ ሰለሞን ክፍሌና እኔም ሰሎሞን አባተንን። አሁን ከአስተያየቶቻችሁ ጥቂቱን እናስደምጥ። የቪኦኤ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? የመልካም አስተዳደር ችግር በአማራ ክልል በዋግምራው ሰቆጣ ዞን ከሰቆጣ ላሊበላ ጋሸና፣ በጋሸና ባህር ዳር፣ ከባህር ዳር ሰቆጣ አገር አቋራጭ እንደ አውቶቡስ እንዲመደብልን የሚጠይቅም ሰሚያ ጣን ለሀያ አመት ያክል ከሰቆጣ አለም ከተማ ያለው መንገድም ስራ ስላልጀመረ ተሰርቶ ተጠናቀቀ ከአስራ አምስት ዓመት በላይ ሁኔታ አገልግሎት እንዲጀምርልን እንጠይቃለን። ዮዎች ባካችሁ የአማራ ክልል በአሪን ላ በአሪዎች መስ ኃላፊዎችን ችግራችን መፍትሄ እንዲሆን ብትጠይቁልን እንላለን። አመሰግናለሁ። ገብረስላሴ ግእት አሁን ከሰቆጣ ኢትዮጵያ ይ ለዶክተር አብይ እንድታሰሙልኝ እፈልጋለሁ። ለኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ ህዝብ የሚፈልገው ሁለት ነገር አንድ አስቸኳይ ጊዜ አዋጅነት፣ ሁለተኛ በደህንነት ያሉ ሰዎች ከስልጣናቸው ይውረዱ። ይህን ሁለቱ ከተደረገ በኋላ ሌላ ሁሉ ያሰቡት ይሆናል። ይሄ ወዲህ ወዲያ መሄዱ ጠቃሚ አይደለም። የኢትዮጵያ ሕዝብ ከኋላ ሆነው ስለዚህ እነዚህ ሁለቱ መሎት ከሆነ እጆን አሜሪካን ኢንቨስት ሰጥተው ከሀገር ይውጡ። ምን ልወት ይሄ ነው። በአዳመቶኛ አመሰግናለሁ። ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ክቡራትና ክቡራን አድማጮች ዝግጅታችን እስከ አራት ሰዓት ይቀጥላል። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት እንደምትችሉ እናስታውስ። አሁን የስፖርት ዝግጅት ይቀጥላል። አዘጋጅና አቅራቢው ሶሎሞን ክፍሌ ነው። እንደምናመሽታችሁልኛል። የተከበራችሁ አድማጮች ኬንያዊው ወጣት አትሌት ሮኔክስ ኪፕሩቶ በኒውዮርኩ 10 ኪሎ ሜትር ሩጫ ውድድር ፈጣኑን ጊዜ አስመዝግቦ ድል ተቀዳጅቷል። የቢስክሌትና የእግር ኳስ ስፖርት ውድድሮች ዜናዎችም አሉን። አብራችሁን ቆዩ። ወጣቱ ኬንያዊ አትሌት ሮኔክስ ኪፕሩቶ ትላንት እሁድ በዩናይትድ ስቴትስ ምድር የምን ጊዜውንም ፈጣን ጊዜ በ10 ኪሎ ሜትር ያስመዘገበው ኒውዮርክ ከተማ በሚገኘው ሴንትራል ፓርክ ውስጥ ነው። ለኩላሊት ጤንነት ግንዛቤ ማስጨበጫ በተዘጋጀው በዚህ ውድድር የ18 ዓመቱ ወጣት አትሊት ከቀድሞው ሬኮርድ ላይ ሦስት ሴኮንዶች አንስቶለት በ27 ደቂቃ ከ08 ሴኮንድ አጠቃልሏል። ሌላው ኬንያዊ ሳሚ ኪፕኬተር እንደ አውሮፓውያን ዘመን አቆጣጠር በ202 ዓ ም ኒው ኦርሊንስ ላይ ነበር ፈጣኑን ጊዜ ያስመዘገበው። ኪፕሩቶ ትላንት ሌላውን የአገሩን ልጅ ማቱ ኪሜሊን በሁለተኝነት አስከትሎ ሲገባ የ11 ሴኮንዶች ልዩነት ሰርቷል። ተሾመ መኮንን ከኢትዮጵያ በ28 ከ10 ሦስተኛ ወጥቷል። በሴቶቹ ብዙ ዲሪባ ርቀቱን በ32 ደቂቃ ከ04 ሴኮንድ ሸፍና በአንደኝነት አጠናቃለች። አሰለፈች መርጊያ፣ እርሷም ከኢትዮጵያ ናት፣ ሁለተኛ ሞኒካ ጊጌ ከኬንያ ሦስተኛ ሆናለች። የሩጫው ስፖርት ዜና ባጭሩ ይኸው ነው ለሀገር ውስጥና ለውጭ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ መቀጠል ትችላለህ ገዛኸኝ አመሰግናለሁ ሰለሞን ባለፈው ሰኞ በኢትዮጵያ ፕሪምየር ሊግ ከተደረጉ ጨዋታዎች መካከል ከአዲስ አበባ በቅርብ እርቀት ሰበታ ከተማ ላይ ወልዳያ ከተማና ሲዳማ ቡና እየተጫወቱ ሳለ የቡድን ደጋፊዎች የቀሰቀሱት ረብሻ የጸጥታ አስከባሪ ፖሊስ ጣልቃ ገብቶ ሊበርድ መቻሉን ስማቸው እንዲገለጽ ያልፈለጉ የዓይን ማኞች ገልጸዋል። ጨዋታው ወደ ማጠናቀቂያው የቡድን ደጋፊዎች ድንገት ጎራ ለይተው መደባደባቸውን ተከትሎ ከየአቅጣጫው ወደ ሜዳና ወደ ተመልካች ድንጋይ መወርወሩን ጨዋታውን የተከታተሉት እግር ኳስ አፍቃሪዎች ለቪኦኤ ተናግረዋል። ፖሊሶች ጣልቃ ገብተው አስለቃሽ ጋዝ በመተኮስ በስቴዲየሙና በዙሪያው የተስፋፋውን ረብሻ ባያረጋጉት ከፍተኛ የሰውና የንብረት ጉዳት ሊያስከትል ይችል ነበር ብለዋል። ሁኔታው ከተረጋጋ በኋላም ለ13 ደቂቃ ተቋርጦ የነበረው ጨዋታ ቀጥሎ ሊጠናቀቅ በቅቷል። ለብጥብጡ መነሻ ምክንያት የሆነው ከጨዋታው ውጭ የሆነ ተጫዋች ያገባው ጎል ለምን ተሻረ? በሚል እንደሆነም አክለው ገልጸዋል። ይህ በዚህ እንዳለ ቀደም ሲል በወልዲያ ከተማ ላይ የተጣለው ተደራራቢ የቅጣት ውሳኔ በይግባኝ ተሻሽሎለታል። 250 ሺህ ብር ክለቡ እንዲከፍል የተወሰነው 100 ሺህ ብር ተቀንሶለት 150 ሺህ ብር እንዲከፍልና እንዲሁም ለአንድ ዓመት ከሜዳው ውጪ 500 ኪሎ ሜትር ርቆ እንዲጫወት የተወሰነበትም ወደ ሦስት ጨዋታ ወርዶ የሜዳ ቅጣቱ ተነስቶለታል። የአዲስ አበባ ብስክሌት ፌዴሬሽን ትናንት በሦስት ርቀቶች የክለቦች ውድድር አካሂዷል። በ31 ነጥብ ሁለት ኪሎ ሜትር የዳገትና ቁልቁለት ፉክክር የብርሃንና ሰላም ማተሚያ ቤቱ ተወዳዳሪ ሀይሌ አወል በአንደኝነት ፈጽመዋል። ስጢፋኖስ ከበደም ከኢትዮጵያ ኤሌክትሪክ፣ ቢንያም ሰላሙ ከብርሃንና ሰላም ሁለተኛና ሶስተኛ ሆነው ጨርሰዋል። በወጣቶች 16.8 ኪሎ ሜትር አዲስ መኮንን፣ ሀይለ ኢየሱስ ኬኒና አሸናፊ ረታ ሦስቱም ከኢትዮጵያ ስፖርት አካዳሚ ተከታትለው ከአንድ እስከ ሶስት ወጥተዋል። በወጣት ሴቶች ተመሳሳይ ውድድርም ከአንደኛ እስከ ሶስተኛ ሆነው ያሸነፉት ከኢትዮጵያ ስፖርት አካዳሚ የተገኙ ናቸው። የአዲስ አበባ ብስክሌት ፌዴሬሽን ፕሬዚዳንት አቶ ረዘነ በየነ ውድድሩ የሜይ ዴይን በዓል ተከትሎ ነገም በመሀል አዲስ አበባ እንደሚካሄድ ገልጸውልኛል ወደ እግር ኳስ ዜና ስንሸጋገር የኢትዮጵያ ፕሪምየር ሊግ 22ተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች በሳምንቱ መጨረሻ ተካሂደዋል። ከሁለት ሳምንት በፊት የግብጹን ኃያል ክለብ ዛማሌክን በደርሶ መልስ አሸንፎ ከቀጣይ ማጣሪያ ውጪ ያደረገው ወላይታ ዲቻ ወደ መቀሌ ተጉዞ በባለሜዳው በመቀሌ ከተማ ሁለት ለባዶ ተሸንፏል። በመጀመሪያው ዙር ፕሪምየር ሊጉን ሲመራ የነበረው ደደቢት ከሁለተኛ ዙር በኋላ በተደጋጋሚ ሽንፈት የአቋም መንሸራተት ገጥሞታል። ደደቢት በሃያ ሁለተኛው ሳምንትም በሲዳማ ቡና አንድ ለባዶ ሲሸነፍ ወንድሜነህ ዓይናለም ለሲዳማ ቡና ጎሉን አስቆጥሯል። እዚህ በአዲስ አበባ ስታዲየም ከትናንት በስቲያ ቅዳሜ ኢትዮ ኤሌክትሪክ ወልዲያ ከተማን አንድ ለባዶ በመርታት ከወራጅ ቀጠና አስራ ስድስተኛ ደረጃ ተላቆ አስራ ሁለተኛ ሆኗል። ምክትል አሰልጣኙ ቦጋለ ዘውዴም በአጭሩ የሚከተለውም ብለዋል። ወራጅ ቀጠና አካባቢ ስለነበረን በከፍተኛ መስዋዕትነት ከፍለው ከወራጅ ቀጠና የሚያስወጣንን አስመዝግበናል ማለት ነው። የወልዳያ ከተማ አሰልጣኝ ሃይማኖት ግርማ በበኩሉ ተጫዋቾች በተለያየ ምክንያት በመልቀቃቸው ለቡድኑ መሸነፍ ምክንያት እንደሆነ ብሶቱን እንዲህ አሰምተዋል። በተሻለ ወደ ጎል ለመድረስ ሞክረን ነበር። ሆኖም ያገኘናቸውን ኳሶች ለመጠቀም አልቻለም። ያው ቲማችን በአብዛኛው ከአወቃቀሩ ጀምሮ ከቅጣት ጋር ተያይዞ የስኳርጥበት ጥበት በካርታ ተጫዋቾች በጉዳት ያሉበት በመሆኑ ባሉን ተጫዋቾች ያው እየጠጋገን ነው እና እየተጫወትን ያለ ነው። ምናልባትም ብዙ ከባድ ልምድ ሊያደርግብን ይችላል። የሳምንቱ ተጠባቂ ጨዋታ ኢትዮጵያ ቡናና ጅማ አባጅፋር የተጠበቀውን ያህል ሳይሆን ቀርተዋል። ውጤቱም ባዶ ለባዶ ያለ ግብ ተጠናቋል። ሌሎች ጨዋታዎችም ተካሂደዋል። በዚህ ዓመት ፕሪምየር ሊጉን የተቀላቀሉት ጅማ አባጅፋርና መቀሌ ከተማ በ39ና በ35 ነጥብ ፕሪምየር ሊጉን አንደኛና ሁለተኛ ሆነው እየመሩ ሲሆን ደደቢት በ33 ነጥብ ሶስተኛ፣ የዛሬውን ውጤት ሳይጨምር ቅዱስ ጊዮርጊስ በ32 ነጥብ አራተኛ ነው። ኮከብ ግባግቢነቱን የጅማ አባጅፋሩ ናይጄሪያዊ ፕሮፌሽናል ኦኪኪ አፉላቢ በ14 ጎል ይመራል። ቅዱስ ጊዮርጊስ ከአርባ ምንጭ፣ መከላከያ ከወልዋሉ፣ አዲግራት ዩኒቨርሲቲ ዛሬ ማምሻውን ይጫወታሉ። ይኸው ነው። በእኔ በኩል ያለው ሰለሞን አመሰግናለሁ። አመሰግናለሁ። ገዛን ጽዮን መስቀል ነበር ከአዲስ አበባ። በመጨረሻም ወደ አውሮፓ ስናመራ በአውሮፓ የጣሊያኑን ሴሪአ ሳይጨምር የእንግሊዝ ፕሪምየር ሊግ፣ የስፔን ላሊጋና የጀርመኑ ቡንደስሊጋ ሻምፒዮናዎች መታወቃቸውን እናገኛለን። በስፔን ላሊጋ ትላንት ባርሴሎና ዲፖርቲቮ ማካሮኛን አራት ለሁለት በረታበት ጨዋታ ነጥቡን ሰማንያ ስምንት አድርሶ ላሊጋውን የሦስት ጨዋታ መርሃ ግብር እየቀረው ሻምፒዮንነቱን አረጋግጧል። ታምረኛው ሊዮኔል ሜሲ ሦስቱን ሲያገባ አንዱን ኩቲኖ አስቆጥሯል። አትሌቲኮ ማድሪድና ሪያል ማድሪድም ተጋጣሚዎቻቸውን አንድ ለባዶና ሁለት ለአንድ በመርታት የሁለተኛነት ደረጃቸውን አስጠብቀው ቀጥለዋል። ሊዮኔል ሜሲ በ32 ነጥብ ኮከብ ግባግቢነቱን አጠናክሮ ሲቀጥል ክሪስቲያኖ ሮናልዶና ሹዋሬዝ በ24ና በ23 ጎሎች በርቀት በሁለተኛና ሦስተኛነት ይከተላሉ። በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ሻምፒዮንነቱን ባለፈው ሳምንት ሲያረጋግጥ የሚጫወተው መርሃ ግብሩን ለማሟላት ብቻ ነው። ግብፃዊ ፕሮፌሽናል መሐመድ ሳላ ከሊቨርፑል በ31 ጎሎች ኮከብ ግባግቢነቱን አጠናክሯል። በጀርመን ቡንደስሊጋ ደግሞ ባየርን ሙኒክ ተከታዮቹን ከመቼውም ጊዜ ይበልጥ በልጦ ሻምፒዮንነቱን ካረጋገጠ ሳምንት አልፏል። ካለን ጊዜ አንጻር በዚሁ አጠቃለን እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ። አመሰግናለሁ። ሰሎሞንና ገዛኸኝ ለስፖርት ዘገባዎች ተከታዩ ቅንብር አፍሪካ ነክ ርዕሶች ነው። አድዋ ከተማ ላይ ሊገነባ ስለታቀደው አድዋ ፓን አፍሪካን ዩኒቨርሲቲ ጉዳይ ለመነጋገር ባለፈው ሳምንት ሰኞና ማክሰኞ የተካሄደ ዓለም አቀፍ ጉባኤ ሲጀመር ሰኞ ዘግበን ነበር። ስለ ጉባኤው ሂደትና ውጤት እንዲነግሩን የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ዶክተር አየለ በከሬን ጋብዛለች። ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ክፍል ተባባሪ ፕሮፌሰር ሲሆኑ ከታሰበው የአድዋ ፓን አፍሪካን ዩኒቨርሲቲ ግንባታ አንቀሳቃሽ ኮሚቴ ዋና አባላት አንዱ ናቸው። የዩኒቨርሲቲው ግንባታ ሲጠናቅቅ የድህረ ምረቃ መርሃ ግብር የሚጀምር ሲሆን ከሚገቡት ሰባ ከመቶዎቹ ከሌሎች የአፍሪካ ሀገሮች የሚሄዱ መሆናቸውና ከኢትዮጵያ ደግሞ ሰላሳ ከመቶ የሚሆነውን እንደሚሸፍኑ ዶክተር አየለ ገልጸዋል። ወደ ዝግጅቱ አድዋ ፓን አፍሪካን ዩኒቨርሲቲ ለመመስረት ጉዳይ ባለፈው ሰኞና ማክሰኞ የተካሄደው ዓለም አቀፍ ጉባኤ በተሳካ ሁኔታ መጠናቀቁን ከዩኒቨርሲቲው ምስረታ ዋና አንቀሳቃሾች አንዱ ዶክተር አየለ በከሬ ገልጸዋል። ጉባኤው እጅግ በጣም በተሳካ ሁኔታ ተጠናቋል። አንደኛ ከመላው ኢትዮጵያ፣ ሁለተኛ ከመላው ዓለም ማለት ይቻላል መጥተዋል። ዶሚኒካ እንግዲህ ከካሪቢያን ደሴት ላይ ያለች ሀገር ናት፣ ትንሽ ደሴት ከዛ የመጣ ኢትዮጵያም አፍሪካም ለመጀመሪያ ጊዜ የረገጠ ሰው ነበረ። ከፖርቶሪኮ የመጡ አሉ። ከአሜሪካ ከተለያዩ ስቴቶች የመጡ ነበሩ። ከአውሮፓም የመጡ ነበሩ፣ በተለይ ከፈረንሳይ ከአፍሪካም እንዲሁ። ከኢትዮጵያ በጉባኤው የተገኙት የመንግስት ተወካዮች፣ የሃይማኖት መሪዎችና ምሁራን መሆናቸውን ዶክተር አየለ በከሬ ገልጸው፣ በተለይም ደስ የሚለው የኢትዮጵያውያን ዳያስፖራዎች መገኘት ነው ብለዋል። በተለይ ደስ የሚለው ምንድን ነው ኢትዮጵያውያን ዲያስፖራ ስኮላርስ ከአሜሪካ፣ ከሳውዝ አፍሪካ፣ ከዚምባብዌ በተለያዩ ቦታዎች መጥተው ነበር። በአጭር ዝግጅት ብዙ ሕዝብ ተገኘልን። እናንተ እንደምትሉት አንኳር አንኳር የሆኑ ለዩኒቨርስቲው መከፈት የሚያስፈልጉትን ውይይቶች፣ ጉዳዮች በደንብ በስርዓት አካሄደናል። የመጀመሪያው ሰኞ ዕለት ስብሰባ ስናደርግ የተጀመረው በትግራይ ክልል ምክትል መስተዳደር በዶክተር ደብረጽዮን ገብረ ሚካኤል ንግግር ነው። እሳቸውም ለዚህ ዩኒቨርሲቲ መከፈት ሁሉን የሚያስፈልገውን ነገር እናደርጋለን ብለው ነው የተናገሩት። የቀድሞው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝም በጉባኤው ንግግር አድርገዋል። ከዛ ቀጥሎ የተናገሩት የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ነበሩ የነበሩ እሳቸውም በጣም ረጅም ጥልቅና የሚያስደንቅ ንግግር ነው ያደረጉት። ስለ ፓን አፍሪካኒዝም የአድዋ ጦርነት ድል እንዴት እንደመጣ ኢትዮጵያኖች የበለጠ ተደራጅተው የበለጠ ታጥቀው በአንድነት ሆነው ያንን ድል ማግኘታቸው እና ያ ድል ደግሞ መገኘቱ ነጻነታችንን ማስጠበቅ ብቻ ሳይሆን እንደ አራያ ሆኖ ጸረ ቅኝ አገዛዝ ንቅናቄዎች ተስፋ ሰጥቶ ሌሎቹን እንዲታገሉ ያደረገ መሆኑን በዘረኝነትም ላይ ድል የተጎናጸፈ ስለሆነ ንግግሩ በጣም ደስ የሚል ነበረ። የአፍሪካ ህብረት ምክትል ኮሚሽነር ደግሞ እያንዳንዷ የአፍሪካ ሀገር በአድዋ ፓን አፍሪካን ዩኒቨርሲቲ ባለድርሻ መሆን አለባት የሚል ሀሳብ ማቅረባቸውን ዶክተር አየለ ጠቁመዋል። የአፍሪካ ህብረት ምክትል ኮሚሽነር ቶማስ ኩዌሲ ኳርቴ አንደኛ የአፍሪካ ህብረት በጣም ይደግፋል ይተባበራልም አሉ። እና ከዛ እያንዳንዱ የአፍሪካ ሀገር በዚህ በፓን አፍሪካን ዩኒቨርሲቲ መወከል አለበት፣ እያንዳንዱ ሀገር ባለቤትነት መኖር አለበት የሚል ሀሳብ ነው ያቀረቡት። ስለ አፍሪካ ታሪክ በጣም ዝርዝር የሆነ ንግግር ነበር ያደረጉት እና እሳቸው የሚሉት ምንድን ነው? ለምሳሌ አሁን ይሄ ዩኒቨርሲቲ የሚቋቋመው መቶ ሀምሳ ሄክታር መሬት ላይ ነው። እና የእሳቸው ሀሳብ ምንድን ነው? እያንዳንዱ የአፍሪካ ሀገር እዛ ዩኒቨርሲቲው ላይ የራሱን ናይጄሪያ ቤት፣ የሩዋንዳ ቤት፣ የጋና ቤት እየተባለ ይሰራ። ልዩ አማካሪ ሆነው ከእያንዳንዱ አፍሪካ ሀገር ይመረጥና ይህንን ዩኒቨርሲቲ ይቆጣጠር የሚል የተለየ ሀሳብ አቅርበዋል። እና አፍሪካ ህብረት ይረዳል ብለዋል። እና አፍሪካ ህብረት ይህንን በቅርብ ይከታተላል፣ አብሮ ይሰራል ብለዋል። ዶክተር አየለ አያይዘውም የአፍሪካ ህብረት ምናልባት የአድዋ ፓን አፍሪካን ዩኒቨርሲቲ የበላይ ጠባቂ ሊሆን እንደሚችል ሲገልጹ በውይይቱ ወቅት እንዲህ አይነት ሀሳብ ተንጸባርቆ እንደነበር ጠቁመዋል። የዩኔስኮ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ምክትል ዋና ስራ አስኪያጅ አቶ ጌታቸው እንግዳም በተለይም የትምህርት አወቃቀሩን በሚመለከት ስትራቴጂውን አስመልክቶ ዩኔስኮ ይህንን ዩኒቨርስቲ እንደሚረዳ መግለጻቸውን ዶክተር አየለ ጠቁመዋል። የዩኔስኮ ምክትል ዳይሬክተር ጀነራል የሆኑ አቶ ጌታቸው እንግዳ የሚባሉት በተለይ ከሪኩለሙን በሚመለከት የትምህርት አወቃቀሩን በሚመለከት ስትራቴጂውን በሚመለከት ዩኔስኮ ይህንን ዩኒቨርሲቲ እንደሚረዳ ንግግር አድርገው ነበረ። ከዚያ በኋላ አድዋ ፓን አፍሪካን ዩኒቨርሲቲ እንዲቋቋም የሚያስተባበረው ኮሚቴ ሊቀመንበር አቶ ቢተው በላይ፣ ከዚያም ራሳቸው ዶክተር አየለ በከሬ ስለ ንድፈ ሀሳቡ፣ ስለ ዓላማው፣ ስለ ርዕዩና ስለ ተልእኮው ንግግር ማድረጋቸውን አውስተዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክም ንግግር ማድረጋቸውን ዶክተር አየለ ገልጸዋል። የኢትዮጵያ ኦርቶዶክስ ፓትርያርክም ተገኝተው ንግግር አድርገዋል። በጦርነቱ ጊዜ ምን ያህል የሃይማኖት ሰዎች የተጫወቱት ሚና የኢትዮጵያ ቤተ ክርስቲያን የተጫወተችው ሚና ጠቅሰው ነበረ። አድዋ ውስጥ ጉባኤው የተካሄደው ዶን ቦስኮ በሚባለው የካቶሊክ ቴክኒካል ኮሌጅ ሲሆን በአድዋ ጦርነት ጊዜ ይመራ የነበረበት ቦታ አካባቢ መሆኑንም ጠቁመዋል። ስለ ስርዓተ ትምህርት ስለ መረጃዎች መሰባሰብ እና ስለሌሎች ነጥቦችም እንደተነጋገሩ ዶክተር አየለ ገልጸዋል አንደኛ ስለ ትምህርት ስርዓተ ትምህርት ሁለተኛ ስለ መረጃዎች ማሰባሰብ ሶስተኛ ስለ ስነ ህንፃ አራተኛ ለዩኒቨርስቲው የሚያስፈልጉትን ቁሳቁሶች ማሰባሰብ ገንዘብንም ጨምሮ እንግዲህ ፈንድሬዚንግ ሚባል ነው ወይም ደግሞ ሪሶርስ ሞቢላይዚንግ ይባላል እና በዛ ተከፋፍለን ለሁለት ሰዓት ነው ሰፊ ውይይት የተካሄደው። አድዋ ፓን አፍሪካን ዩኒቨርሲቲ ትምህርት የሚጀምረው በሶስት የትምህርት አይነቶች ነው፤ በማህበራዊ ሳይንስ፣ የሰብአዊ ትምህርትና ስለ መረጃ ቴክኖሎጂ መረጃ ሳይንስ ሲሆን ይህን ስራ ለማከናወን የሚያስፈልገው ገንዘብ በአስር ቢሊዮን ዶላር እንደተገመተ ዶክተር አየለ ጠቁመዋል። አስር ቢሊዮን ብሩ እንዴት ሊገኝ ይችላል የሚሉ ብዙ ሀሳቦች መቅረባቸውንም ጠቁመዋል። አስር ቢሊዮን ብሩ እንዴት ልናገኝ እንችላለን የሚል ውይይት ተደርጎ ብዙ ሀሳቦች መጥተዋል። ለምሳሌ ያህል ለመጥቀስ አንደኛ ቅድም እንደጠቀስኩት እያንዳንዱ የአፍሪካ ሀገር የራሱን ህንፃ ይስራ እዛ ቦታ ላይ ወይም ደግሞ የተወሰነ ፐርሰንቴጅ ለዚህ ለዩኒቨርሲቲ ውስጥ የሚላለ ኢትዮጵያን ኤርላይንስ ከቲኬት ላይ አንድ ፐርሰንት ሁለት ፐርሰንት ለዚህ ለዩኒቨርሲቲው ስራ የሚሆን ያውል የሚል አለ። የኢትዮጵያ ኤርላይንስ ብቻ ሳይሆን የአፍሪካ ኤርላይንስ በአጠቃላይ ለእሱ ያርጎ የሚሉ አሉ። ሌላው ምንድን ነው? ገንዘብ የሚሰጡ ሰዎች ከዚህ ከሚሰጡበት የሚጠቀሙበትን ሁኔታ ማመቻቸት ያስፈልጋል የሚል ሀሳብ መጥቶ ነበር እንደዛ ከሆነ ለዩኒቨርስቲው እርዳታ ለመስጠት ወደ ኋላ አይሉም የሚል ሀሳብ አለ። አንዱ ያመጣው ምንድን ነው፣ በተለይ በኢንተርኔት ላይ ሰዎች አንድ ካ ሲገዙ ከዛት የተወሰነውን ፍራክሽን ለዚህ ዩኒቨርስቲ ብቻ። በጣም የተለያዩ ሀሳቦች መጥተው ነበረ። የሚሊትሪ ሳይንስ ትምህርት እንዲጨመርበት የሚል ሀሳብ ቀርቦም ተቀባይነት ሳያገኝ እንደማይቀር ዶክተር አየለ በከሬ ጠቁመዋል። የሚቋቋመው ዩኒቨርሲቲ ከአድዋ ህዝብና ከአድዋ ከተማ ጋር መዋሃድ አለበት የሚል ሐሳብም ተቀባይነት እንዳገኘ ዶክተር አየለ ገልጸዋል። አመሰግናለሁ አዳነች። ተከታዩ ጤና ነው። ኢትዮጵያ በመጪዎቹ 12 ዓመታት ውስጥ ከወባ ነፃ እንድትሆን የተያዘውን ዕቅድ ለማሳካት እየሠራ መሆኑን የኢትዮጵያ ጤና ጥበቃ ሚኒስቴር አስታውቋል። ወባን ለማሸነፍ ዝግጁ በሚል መሪ ቃል ባለፈው ሳምንት ሚያዝያ 17 ታስቦ የዋለውን ዓለም አቀፍ ጸረ ወባ ዘመቻን ቀን አስመልክቶ በጤና ጥበቃ ሚኒስቴር የወባ መቆጣጠርና ማጥፋት ሀገር አቀፍ መርሃ ግብር አስተባባሪ ወይዘሮ ህይወት ሰሎሞን ለቪኦኤ በሰጡት ቃል ኢትዮጵያ በወባ ምክንያት የሚደርሰውን የሞት መጠን በተለይ ባለፉት ስድስት ዓመታት ውስጥ በሰማኒያ አራት ከመቶ መቀነስ መቻሏን ገልጸዋል። ወይዘሮ ህይወት ይቀጥላሉ ከመሪቃሉ ስንጀምር ራሱ ወባን ለማሸነፍ ሬዲ ቱቢት ማሌሪያ በሮልባክ ማሌሪያ የተሰጠው የዚህ አመት ቴም ነው። ወደ እኛ ሀገር ደግሞ ስንወስድ ወባን ለማጥፋት ዝግጁ ነን እናንተስ? የሚል ወደ እኛ ሀገር የወሰድ ነው መሪቃል ነው። ይህን እንግዲህ ስንል ወባን ለማጥፋት ሀገራችን ከዚህ ቀደም ብዙ ስራዎችን የተሰራ ነበር። የጤና ጥበቃ ሚኒስቴር ከአጋር ድርጅቶች እንዲሁም ከሌሎች ጋር መቀናጀት ብዙ ስራዎችን በወባ ላይ በመከላከል በመቆጣጠር አሁን ደግሞ ብሎም ወባን ማጥፋት የሚል ስትራቴጂ በመንገድ ባለፈው አመት ጀምሮ ወደ ስራ ተገብቷል። እንግዲህ ባለፉት አመታት በስፋት በተሰሩ ስራዎች በወባ ላይ ብዙ ድሎችን ለማግኘት ችለናል። ይህም ሲባል እንግዲህ በወባ ሳቢያ የሚደርሰውን ሕመምና ሞት ከመቀነስ አንጻር እንዲሁም ደግሞ በእኛ ሀገር የወባ በሽታ ብዙን ጊዜ በወረሽኝ መልክ እየተከሰተ ብዙ ሰዎችን በአጭር ጊዜ ለሕመምና ለሞት ይዳርግ ነበር። ይህ አይነት ሁኔታ ሁሉ የተቀየረበት ጊዜ ደርሷል። በተለይም ደግሞ ወደ ኋላ ስንሄድ ከባለፉት አስራ አራት አመታ ወዲህ ምንም አይነት ሀገር አቀፍ የወባ ወረርሽኝ አለመከሰቱ በወባ ሳቢያ አሁን ወደኋላ ስድስት አመታት እንኳን ሄደን ስናይ ሀምሳ በመቶ ወባን ታማሚዎች ቁጥር መቀነስ ችለናል። እንዲሁም ደግሞ በበሽታው ከወባ የሚደርሰውን ሞት በሰማንያ አራት በመቶ ለማውረድ ተችሏል። እንግዲህ ከዚህም ጋር በተያያዘ የጤና ጥበቃ ሚኒስቴር በየአመቱ የህብረተሰብ ችግር የሆኑ በሽታዎችን በተለይም ደግሞ በዋነኝነት ለከፍተኛ ቁጥር ያለው ህሙማንና ሞትን የሚያደርሱትን በመለየት አስር ዋና ዋና ገዳዮችና ለህመም የሚዳርጉ በሽታዎች በማለት ዝርዝር ያወጣል። እንግዲህ የወባ በሽታ ለባለፉት ሶስት አመታት እንደዚህ ከእነዚህ ዝርዝር ውስጥ እየወጣ ነው። ይህ ሲባል ግን አሁንም ቢሆን እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ላይ ከቶፕቴን የሚባለው ዝርዝር ውስጥ አለ። የስምንተኛ ደረጃ ነው ይዟል። ሆኖም ግን ቀደም ባሉት ጊዜያት በከፍተኛ ሁኔታ የመጀመሪያዎቹ ተርታ ላይ የሚቀመጥ በሽታ ነው። አሁን ብዙ መሻሻሎች አሉት። በተለይ ደግሞ ከነዚህ ውጤቶችን በመነሳሳት ወባን ሙሉ ለሙሉ ከሀገራችን ኢትዮጵያ ለማጥፋት ታቅዶ እየተሰራ ነው እና በየደረጃው የሚሰራ ስራ ነው። በመጀመሪያ ዙር እንግዲህ ወደ ሁለት መቶ ሰላሳ ዘጠኝ ወረዳዎችን ተለይተው ወደ ሰዋ ተገብተዋል። ዞሮ ዞሮ ይህንን እንቅስቃሴ ይህንን ጉዞ እስከ መጨረሻው በማስቀጠል ከሀገራችን በፈረንጆቹ በሀያ ሰላሳ ሙሉ ለሙሉ ወባን ለማጥፋት ተዘጋጅተን እየሰራን ነው እና የዘንድሮውም ያለ ወባ ቀን መሪ ቃል በትክክል ለእኛ ሀገር የሚሰራ እና የተጀመረውን እንቅስቃሴ ይበልጥም ማጠናከር እንድንቀጥል የጀመረውን ኮሚትመንትን የማጠናከረ መሪቃ በመጪዎቹ አስራ ሁለት አመታት ውስጥ እንግዲህ ወባን ለማጥፋት በእቅድ ከተያያዙ ሰላሳ አምስት ሀገሮች አንዷ ኢትዮጵያ ነች ማለት ነው። አስር ዋና ዋና ገዳዮች ዝርዝር ውስጥ የለም ማለት ነው። አሁን በአዋቂ ደረጃ ወባ በሁሉም እድሜ ውስጥ ያሉትን ስናይ፣ አምስት አመት በላይ ያሉትን ስናይ የወባ በሽታ ከስትሮቹ ዝርዝር ውስጥ ወጥቷል። ለማነጻጸር ያህል እንዲረዳን ወባ መቼም አንደኛ ከሚባሉት ገዳዮች አንዱ ነበረ ባለፈው ዓመታት ውስጥ እና አንደኛው አሁን ማን ነው እንግዲህ? በተለይ እነዚህ ከሳምባ ጋር ተያይዞ አክሲት ሪስፓሬተሪ ኢንፌክሽኖች አሉ። ሌላው አክሲት ፌብራይል ኢልነስ፣ ኒሞኒያን፣ እንዲሁም ተቅማጥን የመሳሰሉትን ማንሳት እንችላለን እነዚህ የመጀመሪያውን ተርታ የያዙ ገዳይ በሽታዎች ናቸው። በሁሉም የእድሜ ክልል ማለት ነው። አዎ፣ እድሜያቸው ከአምስት አመት በታች የሆኑትን በምናይበት ጊዜ ያሪያ ኒሞኒያ አሁንም ይሄ አፍተር ሪስፓራተሪ ኢንፌክሽን እነዚህ፣ ተቅማጥ፣ የሳንባ ምች እንደዚህ የሚባሉ የህጻናት በሽታዎች ማለት ናቸው። እነሱ ናቸው አሁንም በዋናነት የሚጠቀሱ ኦቫንክ ላይ ስምንተኛ ደረጃ ላይ ነው አሁን ያለው። እስቲ አሁን ያለውን የመያዝና የሞት መጠን ያሳዩኝ እና የትኞቹ አካባቢዎችስ ናቸው ይበልጥ አሁንም ለወባ ተጋላጭ ነው ያሉት ሀገራችን የቆዳ ስፋት እንደምናይበት ጊዜ ሰባ አምስት ከመቶ የሚሆነው የወባ ስርጭት ምቹ ነው። የወባ በሽታ ደግሞ ከአየር ሁኔታ ጋር፣ ከመልክዓ ምድር አቀማመጥ፣ የሙቀት ሁኔታ የመሳሰሉት በጣም በበሽታው ስርጭት እንደ ዋና መንስኤዎች ስለሚሆኑ ወይም ፋክተሮች ስለሚሆኑ እነዚህ ነገሮች ባሉበት ቦታ ለበሽታው በተለይ ደግሞ የወባ ምክንያቱም በሽታው ከሰው ወደ ሰው የሚተላለፈው ወባ አስተላላፊ የሆነች ትንኝ አማካኝነት ነው እዚህ ትንኝ ስምምነት የሆኑ አካባቢዎች ወባማ አካባቢዎች ናቸው። ይሄ ሲባል ሰባ አምስት ከመቶ የሚሆነው የሀገራችን መልክዓ ምድር ለትንኛው ስርጭት ምቹ ሁኔታን ስለሚፈጥር እዚህም አካባቢ ላይ እንግዲህ ወደ ስልሳ ከመቶ የሚሆነው የህብረተሰባችን ክፍል ይኖራል። ስለዚህ ለወባ ተጋላጭ ነው ብለን እንፈርጀዋለን። ይሄ ወይና አደጋና ቆላ የሚባሉ አካባቢዎች ማለት ነው። አዎ ከፍታቸው ከሁለት ሺህ ሜትር በታች ሆኑ አንዳንድ ደግሞ ወይና አደጋ ሆኖ ለኢፒደሚስ በቀላሉ የሚጋለጡ ቦታዎች አሉና እነዚህ እነዚህ እንግዲህ ያው ዞሮ ዞሮ ለወባ ስርጭት ሆኑ በጂኦግራፊ አጠማመጥ በምናይበት ጊዜ አሁን ባለው ሁኔታ የወባ ስርጭት በከፍተኛ ሁኔታ በመላ አገሪቱ የቀነሰ ነው። ነገር ግን አሁንም ቢሆን በምዕራባዊ ሀገራችን ክፍል ከሌሎቹ አካባቢዎች በበለጠ ከፍተኛ የወባ ጫና እንዳለበት ይታያል። ይህም እንግዲህ ያው መልክዓ ምድሩ እንዳለ ሆኖ ከፍተኛ የሆነ የሰዎች እንቅስቃሴም የልማት ስራም በሚካሄድበት አካባቢ ቁጥሩ ቀላል የማይባል የህብረተሰባችን ክፍል ወባማ ካልሆኑ አካባቢዎች በመነሳት ወደ ቆላማ አካባቢዎች ይንቀሳቀሳል። ከዛም ጋር ተያይዞ በተወሰነ ደረጃ በርከት ያለ የወባ ታማሚዎች ቁጥር በአንጻራዊነት እነዚህ አካባቢዎች ላይ ይነጠቀባል። አሁን በአመት ኢትዮጵያ ውስጥ ያለው የመያዝ መጠንና የሞት መጠን ምን ያህል ነው? የባለፈውን አመት ሙሉ ሪፖርት በምናይበት ጊዜ በአመቱ አንድ ሚሊዮን ሰባት መቶ ሺህ ሰዎች በወባ በሽታ የተያዙ ሲሆን ከነዚህም ውስጥ እንግዲህ ወደ ሶስት መቶ ሀምሳ ስድስት የሚሆነው በበሽታው ሳቢያ ሞቷል። እንግዲህ ቀደም ባሉት በወባ ሳቢያ የሚደርሰው ሞት በሺዎች የሚቆጠር ነበር። አሁን በመቶዎች እንግዲህ ከአምስት መቶ በታች እየወረደበት ሳለ ጥሩ የሆነ ውጤት እየታየ ነው። ምናልባት ከዚህም ጋር በተያያዘ የዓለም ጤና ድርጅት በተመሳሳይ የአመቱ ሀገራትን በወባ በኩል ያለውን ደረጃ የሚያይበት የሚፈትሽበት ሪፖርት አለ። ምናልባት የቅርብ አመቱ ሪፖርት ወርልድ ማሌሪያ ሀያ አስራ ሰባት ሪፖርት ነው ሁለት ሺ አስራ ስድስትን ሙሉ አመት መረጃ በመያዝ ነው ይሄ ሪፖርት የተዘጋጀው እና በአብዛኛው ሀገራት ላይ የወባ መጠን መጨመሩ ነው። በአለም ደረጃ ወደ አምስት ሚሊዮን ተጨማሪ ተማሚ ቁጥሮች ከባለፈው አንድ አመት ወደ ኋላ ካለው ጋር ሲመጻጸር ያሳያል። ሀገራችን ኢትዮጵያም ያው የወባ በሽታ ስርጭት ካለባቸው ዘጠና አንድ ሀገራት መካከል ነች። ነገር ግን የወባ በሽታ ከቀነሰባቸው አምስት ሀገራት ዛ አብራ ተሰልፋለች በባለፈው አመት ሪፖርት። ስለዚህ ኢትዮጵያን ጨምሮ ማዳጋስካር፣ ዚምባብዌ፣ ሴኔጋል የመሳሰሉት ኬዝን ቀንሰዋል። ለተቃራኒው ግን አብዛኞቹ ሀገራት ሩዋንዳን፣ ናይጄሪያ፣ ዲሞክራቲክ ኮንጎ በጣም ብዙ ሀገራት ኬዝን እንዲሁም በከፍተኛ ሁኔታ የሚጨመረባቸው ሀገሮች አሉ። መድኃኒት በጥሩ ሁኔታ ይገኛል። አሁን ለሰው የቴክኒክ ድጋፍ፣ ምርመራ በቀላሉ ሊሰጡ የሚችሉ ባለሙያዎች በቅርብ አሉ። ለህብረተሰቡ ምርመራና ሕክምና አስመልክቶ ጥሩ የሆነ አገልግሎት እየተሰጠነ ያለው እንግዲህ በዋነኝነት የጤና ጥበቃ ሚኒስቴር አስፈላጊ የሆኑት ግብአቶች በእሱ ገዝቶ ማሟላት፣ ማሰራጨት ኃላፊነትን ጭምር አለብን። እንዲሁም ደግሞ የጤና ባለሙያዎችም በወባ በሽታ ምርመራና ሕክምና ዙሪያ አስፈላጊ የሆነ የክህሎት ጉዳት ይጠታል ወይም ግን በተለያዩ መንገዶች አገልግሎት ሰጪዎችን የጤና ባለሙያዎችን የጤና ኤክስቴንሽኖችንም የወባ ዙሪያ ላይ ያለውን ክህሎት የማገዝ ነገር ይሰራል። እንግዲህ የአገልግሎቱን ተደራሽነት በምናይበት ጊዜ የወባ ምርመራና ሕክምና በሁሉም የጤና ተቋማት ላይ የሚደረጉ ሰለሞን አባተንና እንግዳውን ወይዘሮ ሕይወት ሰለሞንን እናመሰግናለን። በዙን ሰናበት። በትግርኛ ቋንቋ የሚተላለፈው ስርጭት ይቀጥላል።